ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትዝ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመረን። በቀጥታ የሚተላለፍላችሁን የዛሬ አርብ ጥር 8 2007 ዓ.ም ምረት ስርጭት ይዤ የማስተናግዳችሁ ሶሎሞን አባተ ነኝ። ኃይሉ ታምራት ፕሮግራሙ ይመራል። የቴክኒክ መሐንዲሱ ቮይቴክ ዞርኒያክ ነው። አንድ መንግስት ራሱን በኢኮኖሚ እንቅስቃሴ የበላይ አድርጎ አንድ መንግስትና ፓርቲ ማለት ነው መሰረተ ልማትን አስፋፋለሁ በሚልበት ጊዜ ጥቅም አለው። ነገር ግን ጥቅሙ ስኬታማ ሊሆን የሚችለው ቅድም በጠየቁት ጥያቄ መሰረት ነው። ከግለሰቦች አንጻር ከአብዛኛው ሕዝብ የኑሮ አንጻር መታየት ይኖርበታል። ዶክተር አክሎግ ቢራራ ናቸው፣ የምጣኔ ሀብት ባለሙያ ናቸው። ከኢትዮጵያ ምርጫና የኢኮኖሚ ሁኔታ ጋር በተያያዘ ከአሜሪካ ድምጽ ጋር ካደረጉት ቃለ ምልልስ ተቀነጨበ ነው ያደመጣችሁት። ዝግጅት ይኖረናል ሰፋ ያለ እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። የተከበራችሁ አድማጮች አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታ እየታስተማናለች ጤና ይስጥልኝ፣ እንደምናመሻችሁ ጊኒ የኢቦላ ወረርሽኝ ይዞታዋ ጋብያ ለመምጣቱ ትምህርት ቤቶች በሙሉ የፊታችን ሰኞ ይከፈታሉ ስትል አስታውቃለች። ጊኒ፣ ላይቤሪያና ሴራሊዮን ውስጥ በሰውነት ፈሳሽ ንክኪ የሚዛመተውን የኢቦላ ቫይረስ ለመቆጣጠር ተብሎ ትምህርት ቤቶች ለወራት ተዘግተው መቆየታቸው ይታወሳል። የዓለም የጤና ድርጅት ደብሊችኦ ትናንት ከትናንት በስቲያ ረቡዕ ባወጣው መግለጫ እንደ ኤሮፓውያን አቆጣጠር ባለፈው ነሐሴ አስራ ሰባት ቀን ካበቃው ሳምንት ወዲህ በሳምንት ውስጥ የሚመዘገቡ አዳዲስ የቫይረሱ ተጠቂዎቿ ቁጥር የጊኒ ማለት ነው ከምን ጊዜውም ቀንሶ ተገኝቷል ብሏል። በላይቤሪያና በሴራሊዮንም በተመሳሳይ የአዳዲስ ተያዦች ቁጥር መቀነሱን የዓለም የጤና ድርጅት አስታውቋል። አሁን ሶስቱም ሀገሮች ህሙማኑን ለይተው በማቆየት የማከም ብቃት አላቸው ሲልም የጤና ድርጅቱ አስታውቋል። እስካሁን የኢቦላ ቫይረስ ከያዛቸው ከሀያ አንድ ሺህ ከሚበልጡ ሰዎች መካከል በሶስቱ ሀገሮች የሞቱት ቁጥር 8447 መሆኑን ደብሊዎቹ ያወጣው ሪፖርት ይገልጻል። ፈረንሳይ ለአሜሪካ ከማናቸው የሚበልጥ የቆየች አጋሯ ነች ሲሉ የተናገሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ሁለቱ ሀገሮች ሽብርተኝነትን አብረው ጠንክረው ያሸንፋሉ ብለዋል። ሚስተር ኬሪ ይህን ያሉት ዛሬ በፓሪስ የከተማ ምክር ቤት አዳራሽ ኦቴል ድ ቪ ከመዲናዋ ከንቲባ አን ሂዳልጎ ጋር ሆነው በሰጡት ቃል ነው። ቀደም ብለው የውጭ ጉዳይ ሚኒስትር ኬሪ ባለፈው ሳምንት ለሶስት ቀናት በዘለቀው የሽብር አድራጎት አስራ ሰባት ሰዎች በተገደሉባቸው ስፍራዎች አበባ አኑረዋል። ሚኒስትር ኬሪ በከፊል በእንግሊዝኛና በፈረንሳይኛ ባሰሙት ንግግር አስቀያሚ የፈሪ ድርጊት ሲሉ የጠሩትን ግድያ አሜሪካውያን የሰሙት በከባድ ድንጋጤ ነው ብለዋል። ሁኔታው አሜሪካውያንና ፈረንሳውያን ለጥላቻ ሳይሆን ለነጻነት፣ ለእውነትና ለፍቅር ያላቸውን ቁርጠኝነት የሚያድስ ነው ብለዋል። ይህ በዚህ እንዳለ የፓሪስ ፖሊሶች ያለፈው ሳምንቱን ግድያዎች ከፈጸሙት ሽብርተኞች ጋር ግንኙነት አላቸው ተብለው የተጠረጠሩ ቢያንስ አስር ሰዎችን በቁጥጥር ስር እንዳዋሉ አስታውቀዋል። የሀገሪቱ ባለስልጣናት ተጨማሪ ጥቃት እንዳይደርስ ለመከላከል በከፍተኛ ተጠንቀቅ ላይ ናቸው። ፓሪስ ውስጥ የሚገኝ አንድ የባቡር ጣቢያ የቦምብ ጥቃት ዛቻ በመሰማቱ መንገደኞች እንዲወጡ ተደርጎ ተዘግቷል። ባለስልጣናት ግን ለጥንቃቄ ያህል ያደረግ ነው ነው ይላሉ። ይህ በዚህ እንዳለ የጀርመን ፖሊሶች ሶሪያ ውስጥ ለሚዋጋው የእስልምና መንግስት ቡድን ተዋጊ በመመልመል የተጠረጠሩ ሁለት ሰዎችን በርሊን ውስጥ በቁጥጥር ስር ማዋላቸውን አስታውቀዋል። በሌላ ዜና በቤልጅየም በሀገሪቱ ዙሪያ ፖሊሶች የእስልምና መንግስት ቡድን አባላት ናቸው ተብለው የተጠረጠሩና በፖሊሶች ላይ ጥቃት ሊያደርሱ በማቀድ የተወነጀሉ አስራ ሶስት ሰዎችን በቁጥጥር ስር ማዋላቸው ታውቋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ፣ ቆንጂት ለዜናው። ከምሽቱ 3 ሰዓት በ25 እና በ31 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ትመለሳለች። ይህ በ1431 ኪሎ ሄርት መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። በዩናይትድ ስቴትስ የተወካዮች ምክር ቤት ህንፃ አካባቢ ፍንዳታዎችን ለማድረስና የምክር ቤቱን ሠራተኞችም ለመግደል ሲያሴር ነበር ያሉትን አንድ አሜሪካዊ ትናንት ኦሃዮ ግዛት ውስጥ በቁጥጥር ስር መዋላቸውን የጸጥታ ኃይሎች አስታውቀዋል። ሪፖርተራችን ማይክል ብራውን ያጠናቀረው ዘገባ አለ። ሲንሲናቲ ከተማ ኦሃዮ ግዛት ውስጥ ከአንድ የመሳሪያ መሸጫ መደብር ጠመንጃዎች ገዝቶ የወጣው ክሪስቶፈር ኮርኔል ወዲያው በቁጥጥር ስር ውሏል። ኮርኔልን የያዙት ፌዴራል የጸጥታ ኃይሎች ሲሆኑ የመደብሩ ሥራ አስኪያጅ ጃን ዲን የኮርኔልን ዕቅድ ሲሰሙ በጣም መደንገጣቸውን ተናግረዋል። ጥቂት ዓይን አፋር ቢጤ ይመስላል፣ ግን ለፍላፊ ነው። ከመደበኛ ሁኔታ የተለየ ነገር ጨርሶ አላየውበትም። እንዲህ አይነት አስደንጋጭ ነገር ያሰበ ሰው ጨርሶ አይመስልም። ኮርኔል የጦር መሳሪያ በመያዝና የአሜሪካ መንግሥት መኮንን ለመግደል በመሞከር ክስ በአንድ ፌዴራል ችሎት ፊት ዶሴ ተከፍቶበታል። የተጠርጣሪው ጃን ኮርኔል አባት ጃን ኮርኔል ናቸው። እሳቸውም ለጋዜጠኞች በሰጡት ቃል የፌዴራሉ ምርመራ ቢሮ ኤፍቢአይ ተከታታዮች በልጃቸው ላይ መረጃ ሲያሰባስቡና በዓይነ ቁራኛ ሲጠብቁት ነበር ብለው እንደሚያምኑ ተናግረዋል። ኤፍቢአይ ኮርኔል ወደ አንድ መስጂድ ሄዶ እንደነበር ሁሉ ያውቃል ብለው እንደሚያምኑ አመልክተዋል። ኮርኔል ያኔ እኮ ልዩ ትችሉ ነበር። አንዳች ነገር እየዶለተ ይሁንም ምንም ያድርግ፣ ያኔ ነበር መያዝ የነበረባቸው። አለመግደላቸውም ይገርመኛል። ለፍርድ ቤት በቀረቡት ማስረጃዎች መሠረት ኮርኔል ሊፈጽም ጠንስሶት የነበረው ጥቃት ለኢስላሚክ ስቴት ድጋፉን ለመግለጽ የታሰበ ሲሆን ውጭ ካሉ ሰዎች ጋርም ከሴራው ጋር በተያያዘ ግንኙነት እንደነበረው ክሱ ይናገራል። ወደ ተከታዩ ዘገባ እናልፋለን። የፊታችን ግንቦት በኢትዮጵያ ሀገር አቀፍ የህዝብ ተወካዮች ምክር ቤት ምርጫ ሊካሄድ ጊዜ ተይዟል። ተፎካካሪ ፓርቲዎች የምርጫ ታዛቢዎችን፣ እጩ ተወዳዳሪዎችንና በአጠቃላይ ሀገራዊ እቅድና ፖሊሲዎቻቸውን በማሰናዳት ተጠምደዋል። የምጣኔ ሀብት ፖሊሲና እቅዶችን ማወቅ ለመራጩ ሕዝብ ወይም ለአንድ ምርጫ ምን ፋይዳ አለው? ሲል በባለሙያ ትንተና እንጀምራለን። አዘጋጁ ሄኖክ ሰማግዜን ነው የህዝብ ተወካዮች ምርጫ በኢትዮጵያ በየአምስት አመቱ የሚካሄድ ሀገሪቱን የሚመራውን ፓርቲ ህዝብ የሚመርጥበት ወሳኝ መድረክ ነው የምርጫ ሂደቱ ተቋማቱና ተፎካካሪ ፓርቲዎቹ እንዲሁም መራጩ ህዝብ በዚህ ወቅት የነጠሩ የፖሊሲ መረጃዎችን የሚያገኝበትና የሚለዋወጥበት የተባ ሀገራዊ ውይይት የሚያካሄድበት ወቅት በመሆኑ ከዚህ ዋነኛ የሆነውን የምጣኔ ሀብት ፖሊሲ እቅድና ትግበራ በተመለከተ ለምሽቱ እንግዳ ይዣለሁ። ዶክተር አክሎግ ቢራራ ከ30 አመታት በላይ በዓለም አቀፍ ልማትና የምጣኔ ሀብት እድገት ዙሪያ የዓለም ባንክን ጨምሮ በሌሎች ተቋማት ያገለገሉ ባለሙያ ናቸው። እንደምናመሹ፣ ዶክተር አክሎግ ጤና ይስጥልኝ። እንደምናመሸ፣ አቶ ኖክ። በዛሬ እለት እንግዲህ የአሜሪካ ድምጽ ሬዲዮ ይህንን የምርጫ የምጣኔ ሀብት ውይይት ሲከፍት ገዢው ፓርቲና ተቃዋሚ ፓርቲዎች በተናጠል የተለያዩ የምጣኔ ሀብት ፖሊሲዎችን ለህዝቡ እንዲያስረዱ በማሰብ ነው። ቀዳሚው ጥያቄ የሚሆነው አንድ መራጭ እንበል ኢትዮጵያ ውስጥ በገጠሪቱ ኢትዮጵያ ወይዘሮ ባፈና የተባሉ መራጭ የምጣኔ ሀብት ፖሊሲ እንዴት የእሳቸውን ኑሮ ይመለከታል? በአጠቃላይ የምርጫ ፋይዳው ምንድን ነው በምጣኔ ሀብት ፖሊሲ ዙሪያ? አዎ፣ ወይዘሮ ባፈና ወይም ደግሞ ከተማ ውስጥ የሚኖር ሌላ አክሎ ግንበለው ለሁሉም በጣም አማራጮችን ማቅረብ ስለሚመለከታቸው በጣም ጠቃሚ ነው። ምን አማራጭ አለ? አሁን ያለው ስርዓት እየጠቀመኝ ነው ወይንስ እንዴት ነው? የኑሮ ሁኔታዬ ተሻሽሏል አልተሻሻለም? የሚሻሻልበት አማራጭ ቀርቧል አልቀረበም የስራ እድል አገኛለሁ አላገኝም? ልጀስ ይማርልኛል አይማርም? እኔ ጤና ይጠበቃል አይጠበቅም? የመሳሰሉ ጥያቄዎች ነፃና ፍትሀዊ ምርጫ በሚካሄድበት አገር አማራጮች በሚቀርቡበት ጊዜ እጅግ በጣም ወሳኝ የሆነ ሕይወትን ለዋጭ የሆነ አማራጭ ሊቀርብ ይችላል የሚል ግምት ነው ያለኝ። እንግዲህ አብይ የሚባሉ የምጣኔ ሀብት ፖሊሲዎችም ሆኑ የትግበራ እንቅስቃሴዎች ይታያሉ ኢትዮጵያ ውስጥ በስፋት በገዢው ፓርቲ የሚጠቀሰው የአምስቱ ዓመት የልማትና የእድገት መርሃ ግብር ነው። በዚህ መርሃ ግብር ሰፋፊ የሆኑ በመንግስት የሚከናወኑ የልማት በተለይ የመሰረተ ልማት ስራዎች የተቀመጡበት የሀገሪቱን እድገትም የወደፊት አቅጣጫ የተቀመጠበት ነውና፣ እስኪ እሱን እንመልከት። በገዢው ፓርቲ የሚነሳው የአምስቱ ዓመት የልማት እቅድ ምን ያህል ግቡን አሳክቷል? በምን ያህል ሁኔታዎች ደግሞ ወደኋላ የቀረበበት ሁኔታ አለ? በጣም ቁልፍ ጥያቄ ነው። መቼም ማስረጃውን የሚመለከት ግለሰብ አገር ቤት ኖረ፣ ውጭ የሚያየው የሚዳስሰው ልማት የሚካሄድ መሆኑ ምንም አያከራክርም። እንግዲህ አንድ መንግስት ራሱን በኢኮኖሚ እንቅስቃሴ የበላይ አድርጎ አንድ መንግስትና ፓርቲ ማለት ነው፣ መሰረተ ልማትን አስፋፋለሁ በሚልበት ጊዜ ጥቅም አለው። ነገር ግን ጥቅሙ ስኬታማ ሊሆን የሚችለው ቅድም በጠየቁት ጥያቄ መሰረት ነው። ከግለሰቦች አንጻር ከአብዛኛው ሕዝብ የኑሮ አንጻር መታየት ይኖርበታል። ለምሳሌ አንድ መንገድ ቢሰራ መንገዱ ምግብ ሊሆን አይችልም። ከመንገዱ ጋር የተያያዘ ልማት በሚኖርበት ጊዜ ለምሳሌ የእርሻ ውጤቶች ወይም ደግሞ የኢንዱስትሪ ውጤቶች ለገበያ በሚቀርቡበት ጊዜ ነው። ብቻውን እንደ ምሳሌ ነው የምጠቀመው። ልማት የተያያዘ ነገር ነው፣ ዘርፈ ብዙ ልማት። እንዲሁ ግድብ ስለተሰራ ልማት፣ እንዲሁ መንገድ ስለተሰራ ልማት፣ እንዲሁ ፎቆች ስለተሰሩ አይደለም። ለምሳሌ የገጠር ሕዝብ በበዛበት ሀገር የገጠሩ ሕዝብ ወደ ዘመናዊነት እንዲለወጥ እርሻ ዘመናዊ መሆን ይኖርበታል ማለት ነው። እነዚህ ደግሞ ግብዓቶች ያስፈልጉታል ማለት ነው። ኢንዱስትሪ እጅግ በጣም በፈጠነ መሰረት በተቀላጠፈት በተያያዘ መሰረት ኢንዱስትሪ መልማት ይኖርበታል። ምክንያቱም በወጣቶች የስራ አፈጣጠር በኩል የግል ክፍሉ እንዴት እየሰፋ እንደሚሄድ በሚደረገው ፖሊሲ በኩል እነዚህ ሁሉ የገዢው ፓርቲ እና የተቃዋሚ ፓርቲዎች የሚወያዩባቸው አርእስቶች ናቸው ብዬ ገምታለሁ። እንግዲህ ዘርፉ ሰፋ ያለ ነው፣ ሁሉንም ጉዳይ ይመለከታል። የሆድ ነገር ሆድ ይቆርጣል አይደለም የሚባለው የኑሮ ነገር በሚሆን ጊዜ፣ በዚህ በምርጫ ጊዜ በየዘርፉ የሚካሄዱ ውይይት ናቸው። በዚህ በቀጣይ ውይይታችን እርስዎ እንዲያው መሰረታዊ የውይይት ነጥቦቹን እንዲያስጨብጡ እርስዎ እንጋበዝን፣ ግን የገዢ ፓርቲንም የተቃዋሚዎች ፓርቲዎችንም አማራጮች የምናቀርብበት ይሆናል። እንዲያው ግን በምርጫ ወቅት በስፋት ውይይት ከሚደረግባቸው የልማቱን ሁኔታ እንደው በጥቂቱ አንስተናል። ተቃዋሚው ፓርቲዎችና ገዢው ፓርቲ በምርጫ ወቅት የሚያቀርቧቸው የምጣኔ ሀብት ክርክሮች እንዲያው አቢይ ጭብጦች ምንድን ናቸው? ኢህአዴግ ምን እያ ለ ይከራከራል። ተቃዋሚዎች እስ እንዲያው በአንድ ጨፍልቀን የምናቀርባቸው ከሆነ ወይም የተለያዩ የተቃዋሚ ፓርቲዎች ያሏቸው የፖሊሲ አማራጮች ምንድን ናቸው በምርጫ ወቅት ውይይቱ? ውይይቱ ይቀጥላል። ዶክተር አክሎግ በሌላ ዝግጅት ለዚህ ጥያቄ መልስ ይዘው ይመለሳሉ። ወደ ተከታዩ ዝግጅት እናልፋለን። አሁን በኢትዮጵያ ልማት እድገትና ብልጽግና የመብቶች መከበር ነጻነትና ዘላቂ ሰላም እንዲሁም ለዚያ የሚያዳረሱ አቅጣጫዎች ላይ ትኩረት ያደረገ ተከታታይ ውይይት ጀምረናል። የክርክሩ ተሳታፊዎች ካናዳ የሚኖሩት አቶ እስራኤል ፈይሳና ዩናይትድ ስቴትስ ፔንስልቬንያ ያሉት አቶ ጸጋይ አረፈናቸው ናቸው። የውይይታቸው ተከታይ ክፍል ይቀጥላል። የአወያዩ አሉላ ከበደ ክርክር ነው የያዙት፣ አሉላ ከበደ ነው። ከአሉላ ጥያቄ እንነሳለን። አቶ ጸጋይ የለውም። ነገር ግን በሰብአዊ መብት አያያዙ ረገድ ከእለት ወደ እለት እየከፋ የመጣ የመብት ረገጣ ነው የሚታየው። ባለፉት ጥቂት ሳምንታት የታዩትን በተለይ የፖለቲካ ተቃዋሚዎችን አስመልክቶ የሚደረጉ ጫናዎችን በምሳሌነት ማየት እንችላለን። ከዚህ በፊት ከነበረው የፖለቲካ ምህዳሩ እጅግ እየጠበበ የተለየ ድምፅ የማይሰማበት የመገናኛ ብዙኃን አንድ አይነት ብቻ እንዲኖራቸው የመንግስት ድጋፍ ያላቸው ወይም የመንግስት አካል የሆኑ ብቻ የሚንቀሳቀሱበት ከዚህ ቀደም በብልጭታ መልክ ብቅ ብለው የነበሩ ነገሮች ሁሉ የተዳከሙና የጠፉበት ነው የሚል ጠንከር ያለ ትችት በሀገር ውስጥም በውጭም ታዛቢዎች ይሰማልና ከዛ አንጻርስ? አዎ ምንድን ነው እንግዲህ ልና የምንችለው ልናነሳ የምንችላቸው አንዳንድ ሀሳቦች ሊኖሩ ይችላሉ። ለምሳሌ አሁን የፍትህ ስርዓቱ ወይም ደግሞ ፍርድ ቤቶቹ አንዳንድ ማድረግ የሚችሉትን ነገር አያደርጉም፣ ወይም ደግሞ ተጽዕኖ አለባቸው በሚል ደረጃ ስን ስንነጋገር እንግዲህ አንዳንድ ጊዜ ያው መቼም የመድረኩ አሁን ያለንበት የምንነጋገርበት መድረክ ባህሪ ስለሆነ እንደ ሪሰርች አድርገን ይህንን ይህንን ይህንን ይህንን ይህንን ብለን ማጣቀስ ስላንችል እንችላለን። ነገር ግን አንዳንድ ጊዜ ያው የዚህ አይነት ጽንሰ ሀሳቦችን በምንነጋገርበት ጊዜ የትኞቹ እንግዲህ ህግ ኮንስታንት አይደለም። ህግ እንደ ፈሳሽ ውሃ በየጊዜው እየታደሰ በየጊዜው እየዳበረ ነባራዊ ሁኔታውን ለማሳየት እና ካለው ጊዜ ጋር አብሮ እንዲራመድ እየተቀየረ የሚሄድበት ሁኔታ አለ እና ለምሳሌ አሁን አንዳንድ ጊዜ በዛ ረገድ ካለው የጸጥታ ሁኔታ አንጻር እንደዚህ የተቀየሩ ህጎች ካሉ ወይም ደግሞ የተሻሻሉ ህጎች ካሉ በዛ መሰረት ከሆነ ለምሳሌ አንዳንድ ሁኔታዎች የሚታዩት እንግዲህ እኛ ማየት መቻል ያለብን ወጥ የሆነውን ነው እንጂ ለምሳሌ አሁን በአሁኑ ሰዓት ነው እዚህ በምንገኝበትም አገር ቢሆን ለምሳሌ አሁን ያለ ፍትህ ያለ ክስ ተቀምጠው የሚንጓለሉ ጓንታናሞ ቤይ ውስጥ እስር ቤት ውስጥ ያሉ አሉ። ለምሳሌ ግን እያንዳንዱ ሀገር የየራሱን የሆነ የጸጥታ ጉዳይ ቀዳሚነትን ሊሰጥ ይችላል ማለት ነው። ወደ ፖለቲካው መድረክ በምንመጣበት ጊዜ አዎ የፖለቲካ ምህዳሩ ቢሰፋ ለሁሉም ይጠቅማል እንጂ ይጎዳል ብዬ አላምንም። ነገር ግን ምንድን ነው የሚሆነው ለምሳሌ አሁን ስለ ተቃውሞ በሚነሳበት ሰዓት አሁን ተቃዋሚ ፓርቲዎች አሉ። በእርግጥ በጣም ሊደነቁ የሚገባቸው ሰዎች ናቸው። ምክንያቱም በተቻላቸው መጠን ህዝቡ የዜግነት መብቱን ተግባራዊ እንዲያደርግ የሚሞክሩ ስለሆኑ። ነገር ግን ምን አይነት ጥያቄ ይነሳል? አንዳንድ ጊዜ ተቃውሞ ቀደም ሲልም እንዳነሳሁት፣ አሁን ለምሳሌ አቶ እስራኤል አዎ፣ ለምሳሌ የተሰሩ ህንጻዎች አሉ፣ የተዘረጉ መንገዶች እንዳሉት ማለት ነው ወል እንግዲህ እነዛ ነገሮች እርግጥ ነው አሁን ለምሳሌ አንዳንድ ጊዜ ልንናገር ከምንፈልገው ርዕስ አንጻር ዋጋ ላንሰጠው እንችል ይሆናል ፍትህ ላይ ልናተኩር እንችላለን ወይም ደግሞ ሌላም ሌላም አይነት ጽንሰ ሀሳቦች ላይ ልናተኩር እንችላለን ነገር ግን እነዚህ ነገሮች እንደ ኢትዮጵያ ባለው ባልተሰራ አገር ላይ የሶስት ሺህ አመት ስልጣኔ አለን በጣም የቆየች ሀገር ነች ኢትዮጵያ ነገር ግን በትክክሉ እንፈትሽ ካለን ስንት ጠቃሚ የሆኑ ሆስፒታሎች፣ ትልልቅ ሆስፒታሎች፣ ስንት መንገዶች፣ ስንት ህንጻዎች፣ ስንት ሆቴሎች፣ ስንት በጣም ብዙ ማምረት የሚችሉ ዘመናዊ የእርሻ ቦታዎች አሉን የሚለውን ነገር በምንፈትሽበት ጊዜ ይህንን አይ እሱማ ምንም አይደለም ብለን የምናልፈው ከሆነ በእኔ አመለካከት የወደፊቱ የመናገርም ነፃነት ይሁን የፕሬስም ነፃነት ይሁን በራስ የመተማመንም ስሜት ይሁን ሊመነጩ የሚችሉት እነዚህ ነገሮች አንድ ላይ አብረው ተደምረው የመዘዋወር ችሎታም ከአንድ ቦታ ወደ አንድ ቦታ በቀላሉ እንደ ድሮው ለምሳሌ አሁን ሁሉም አዲስ አበባ መጥቶ ከጎንደር ወደ አዲስ አበባ ከመቀሌ ወደ አዲስ አበባ ከዛ በኋላ ነው እንደገና ወደ ለቀምት ወደ ሀረር ይሄደ የነበረው። አሁን ባለው ሁኔታ ግን እየተሰባበረ እየተሰባበረ በሌላ አማራጮች ሰው የመንቀሳቀስ መብቱንም እየጨመረና እንደዚሁ ዝም ብዬ አንድ መጠነኛ ምሳሌ ለመስጠት ያህል ነው እና ሁሉንም ነገር አንድ ላይ ለማየት ሳንችል ከቀረን አንደኛው ነገር ላይ ብቻ የምናተኩር ከሆነ መፍትሄውን ፍለጋ ላይ ስንሄድ ትንሽ የጎደለ ነገር ይዘን ነው የምንራመደው ማለት ነው። መልካም። መሰረተ ልማትን የሚመለከቱ የተገኙ ውጤቶችን ነው አቶ ጸጋዬ አጽንኦት ሰጥተው የሚናገሩት። በአንጻሩ ግን የሰብአዊ ልማት የሚባሉት በሰው ልጆች በቀጥታ በሕይወታቸው ቀደም ብላቸው ባስቀመጧቸው ሰው በመሆን ሊጠበቁ የሚገቡ ሰብአዊ መብቶች ላይ ያሉት ጫናዎች በአመዛኙ ጥሩ አዝማሚያ ላይ የሉም የሚለውን ነው። አቶ እስራኤል በተነሱት ላይ የሚሰጡት አስተያየት ካለ በሱ እንደምደም። እውነት ነው። አቶ ጸጋዬ በጣም ጠቃሚ ሀሳብ ነው ያነሳው እንግዲህ አንዱን ሰጥተው ሌላኛውን በመንፈግ ሰብአዊ መብት መለማመድ ተያይዘን እንደሆን አልገባኝም፣ እንጂ አስር ትምህርት ቤት ስለተሰራ አስር ሰላማዊ ሰልፍ የወጡ ተማሪዎች መሞት ያለባቸው አይመስለኝም። እኔ በዚህ መልኩ አልረዳውም። አስር ትምህርት ቤቶች ይገንቡ፣ በተመሳሳይ ሰልፍ የወጡ ተማሪዎችም በሰላም ተመልሶ እንዲገቡ ነው የኔ ጥያቄ። አንዱን መብት ሰጥተን ይሄን ስለሰጠውክ ያኛውን ግን ነፍትጌ ያለው የሚል አካሄድ የሚያመላክት ይመስለኛል። ይሄ ክርክር እኔ እሱኛው ስለማይስማማኝ ነው የተገነባውን ትምህርት ቤት ላለማየት አልናገርም። እኔ የተገነባት ትምህርት ቤት የለም ብል አይነ ስውርነት ነው የሚሆነው እንደሱ አልናገርም። እኔ ትምህርት ቤቶች ተገንብተዋል፣ መልካም። ተማሪዎች ትምህርት ቤት ይሂዱ፣ መልካም ተቃውሞ ካላቸውም ሰልፍ ወጥቶ በሰላም ይግቡ ነው። ይሄ ጥያቄ መልካም እድለ ግድ መስጠት አለብኝ። አቶ ጸጋይ ለርሰውም አንዱን መብት አስከብሮ ሌላውን መንፈግ የለብንም ነው የሚሉት። በሰብአዊነት ላይ የሚፈጸመው ትኩረት ሊሰጠው ይገባል ነው እያሉ ያሉት። ልክ ነው። አንዱን ነፍጎ ሌላውን መስጠት በሚለው ደረጃ አለ። ያ ጥሩ መንገድ ላይሆን ይችላል። ነገር ግን የመስጠትና የመንፈጉንም ነገር ቢሆን ከሀገራችን ነባራዊ ሁኔታ አንጻር ማየትና ያን ማመዛዘን አለብን የሚልም እምነት ስላለኝ ጭምር ነው። ምንድን ነው? ለምሳሌ አሁን ወደ ትምህርት ቤቱ አሁን የተሰጠው ምሳሌ ላይ እንቆይበትና አስር ትምህርት ቤት ቢሰራ እና ከዛ እንደዚህ ተማሪዎች ደግሞ ሰልፍ ቢወጡ የሚለው ነገር አንዳንድ ጊዜ መገንዘብ ያለብን ነገር እንግዲህ፣ በግልጽ እንነጋገር ካለን ማለት ነው። አንዳንድ ጊዜ እኮ ተማሪዎቹ ሰልፍ የመውጣት መብት ያላቸው ቢሆንም ነገር ግን እኛ ደግሞ እንደዚህ እስኪ ነገሩን ሰፋ አድርገን እያየን ያለ ነው። ለመሆኑ ሰልፍ የሚያስወጣቸው ምክንያት ምንድን ነው የነበረው ወደሚለው ራሱ ብንሄድ ማለት ነው። እንግዲህ መሰረታዊ የሆነ ሰብአዊ መብት አለ ብለናል። የመናገር የመሰብሰብ ነጻነት አለ ብለናል። ግን አይከበሩምም ነው መኖራቸው ቀደም ብሎ በነጥቦቹ እንደተነሱት አተጸጋይ በመብት ደረጃ ኢትዮጵያ ትደግፋቸዋለች፣ ዓለም አቀፍ ድንጋጌዎችን ትቀበላለች። ነገር ግን አልተከበሩ ነው እየተባለ ያለው አዎ። አሁን እኔ እኮ እያነሳሁለት ምንድን ነው የኤክሴኪዩት የማድረጉን ወይም ደግሞ ያፈማስፈጸም ጉዳይ ነው እና ምንድን ነው አሁን ነገሩን እንደ ደሴት ለብቻው ነጥለ እንድናየው እንደማንችል ነው። ምክንያቱም አሁን ምንድን ነው የሚሆነው፣ ለምሳሌ አሁን ያ መብት ተጠበቀ ወይንስ ደግሞ አልተጠበቀም ብለን በምንናገርበት ጊዜ ከየትኛው አቅጣጫ ላይ ሁነን ነው እያየን ያለ ነው። ለምሳሌ አሁን ሰልፍ በሚወጣበት ሰዓት ሰልፍ የሚያስወጣ የተወሰነ ርዕሰ ጉዳይ ሊኖር ይችላል። ነገር ግን አሁን ከተሰላፊዎች ውስጥ ራሱ ይገባኛል አንዳንድ ጊዜ ግራ የገባውም ተሰላፊ ይውጣና ይናገር ማለት ትችላለን። ምንም ችግር አይኖረውም። መብቱን ማስከበር ስላለብህ ማለት ነው። ነገር ግን እኛ ተቃዋሚ የፖለቲካ ድርጅቶችም ካለን ሌላም ሌላም አመለካከት ካለን በተቻለ መጠን እኛ እያደረግን ያለ ነው፣ ሰው ባገኛቸው ድሎች ተጠቅሞ ማለት ነው። ይህንን ልማታዊ የሆነውን ስራ እየቀጠለበት ሊሄድ ይችላል። ትልቅም ሊሆን ይችላል፣ ወይም ደግሞ ትንሽም ሊሆን ይችላል። ጉዳይ በሚኖርበት ጊዜ ያንን ልክ ወደ ተቃርኖ እንደ ማስገባት አይነት ነገር አድቫንቴጅ ልንወስድበት እንፈልጋለን ወይ? በዛ ደግሞ የተነሳ አንዳንድ ጊዜ ነገሮች በትክክለኛ ካለመረዳት የተነሳ ማለት ነው ወይም ደግሞ ተረድቶትም ሊሆን ይችላል። ነገር ግን ሰልፍ በሚወጣበት ጊዜ ስለ ሰልፍ አወጣጥ እንግዲህ አቶ እስራኤል ጠንቅቀው እንደሚያውቁት ለምሳሌ አሁን መንግስት የደነገጋቸው ነገሮች አሉ ፈቃድ የማውጣት ነገር ለሌላው ደህንነትም ተጨንቆ ያንን ከማድረግ የመቆጠብ ነገር እንደዚህ የሆኑ አንድ ላይ አብረው መራመድ ያለባቸው ነገሮች አሉ። ስለዚህ እነዛን ነገሮች እንዴት አድርገን ነው ለመሆኑ አሁን ለምሳሌ እኛ አንዳንድ ጊዜ ቀደም ሲልም እንዳነሳሁት ማለት ነው ሀገሪቱ መጣችበት ያልነው ነገር በንጽጽር ደረጃ የነበሩ ነገሮችን ያስወገዳቸው ሰብአዊ መብቶች በትንታኔ ደረጃ ልንነጋገር የምንችልባቸው አሉ ወይ ቀንሷል የሚል ነገር ቀደም ብሎ ተነስቶ ነበረ፣ ግን ይቺ ሀገር እያደረገች ካለችው ወይም ደግሞ እንግዲህ መንግስት እኮ ሀገሪቱንም ሲያስተዳድር የልማቱም ስራ አለ። እንግዲህ ቀደም ሲልም አውርተነዋል እና ይህ ሁሉ ነገር አብሮ እየሄደ እያለ ማለት ነው ምን ያህሉን ነው እኛ አይ እስኪ ቆይ ይህንን ልታገሰው ያኛው እንደዚህ ሲሆን ደግሞ አንድ ቀን ግድ የለም ይህኛው ይስተካከላል ጊዜውን ጠብቆ። እንደዚህ የምንላቸው ነገሮች ኮምፕሮማይዝ የምናደርጋቸው ነገሮች አሉ ወይስ የሉ የሚል ጥያቄ ነው ማቀር። መልካም። በርከት ያሉ ነጥቦች እንድናነሳ ይጋብዛል። የተቋጨ የሚመስለው ክርክር እንዲያውም ጠንከር ያሉ ነጥቦች ተነስተውበታል። የራስን ሀሳብና መብት ከመግለጽ ጋር የተያያዙ ጉዳዮችን ማካተን መንግስት የዜጎችን መብት የማስከበር የተገደበ ስልጣን እንዳለው አካል ስልጣኑ እንዲገደብ ዘለቄታው በዜጎች ምርጫ እንዲወሰን በሚጠበቅበት ዴሞክራሲያዊ ስርዓት ውስጥ በኢትዮጵያ ዛሬ በአሉታዊነት የሚነሱትን ሁኔታዎች ለመለወጥ ምን መደረግ ይገባዋል የሚለውን ጨምሮ በሚቀጥለው ፕሮግራማችን የክርክር ሀሳቦች እናነሳለን። አቶ ጸጋይ አረፈ ከፊላዴልፊያ ፔንስልቬኒያ፣ አቶ እስራኤል ፈይሳ ከካልጋሪ ካናዳ፣ ለዛሬው ለጊዜያቸው ሁለታችሁን ማመሰግናለሁ። ጊዜር ስጥልኝ። ጊዜር ስጥልኝ። እኔም አመሰግናለሁ። እኔም አቶ እስራኤል ፈይሳን እና አቶ ጸጋ ያረፈን እንደዚሁም አዘጋጁን አሉላን ላመስግንና ወደ ዝግጅታችን ማጠቃለያ አካባቢ እየተጠጋን ያለ ነው። አንዳንድ አጠራ ጠራ ያሉ መረጃዎችን ላካፍላችሁ። ዛሬ አንድ የዩናይትድ ስቴትስ ዶላር 20 ብር ከ24 ሳንቲም ተመንዝሯል። የመሸጫ ዋጋ እርሶ 1 ዶላር ከሚሸጡ ከሆነ ወይም ብር የሚፈልጉ ከሆነ በአንድ ዶላር 20 ብር ከ14 ሳንቲም ያገኛሉ። ወይም ደግሞ እርሶ የሚፈልጉት ዶላር ከሆነ 20 ብር ከ34 ሳንቲም ይከፍላሉ። አንድ ዩሮ 23 ብር ከ25 ሳንቲም ነው። አንድ የእንግሊዝ ፓውንድ ደግሞ 30 ብር ከ57 ሳንቲም ተመንዝሯል። ከኢትዮጵያ ሚቴዎሮሎጂ ኤጀንሲ ዌብሳይት አሁን ባገኘሁት ትንበያ መሰረት መላዋ ኢትዮጵያ ነገ ፀሐያማ ነው የምትሆነው በነገራችን ላይ መጪዎቹ ሶስት ቀናት በአብዛኛው ተመሳሳይ ነው የሚሆኑት አዲስ አበባም ፀሐያማ ትሆናለች ከፍተኛ ሙቀቷ 24 ዝቅተኛው 7 ዲግሪ ሴልሽየስ ይሆናል በኢትዮጵያ ከ10 ዲግሪ ሴልሽየስ በላይ ዝቅተኛ የሙቀት መጠን ያላቸው የባሌ ሮቤ አራት የጅማ እና መቀሌ ስድስት አዲስ አበባ ሰባት ሐረር ዘጠኝ ናቸው ዝቅተኛዎቻቸው ናቸው እነዚህ ከፍተኛው ደግሞ የጋምቤላ ከፍተኛ 38 የጎዴ 36 የአርባ ምንጭና የሰመራ 33 የጅማ 30 ራሱ ላይ ናቸው። የጅማን ልብ በሉ። ከ30 ዲግሪ ሴልሺየስ ዝቅተኛ ሲሆን ወደ 6 ዲግሪ ሴልሺየስ ነው የሚያሽቆለቁለው። በጣም ለግል ጥንቃቄ የሚጠይቅ የአየር መዋዠቅ ነው እዛ አካባቢ ያለው። ከታሪክ ውስጥ መለስ ብለን ስንመለከት ልክ የዛሬ 2031 ዓመት በ27 ዓመተ ዓለም ማለት ነው የሮማ ሴኔት ለጁልየስ ቄሳር የአውግስጦስነት ማዕረግ ደረበለት። ልክ የዛሬ 94 ዓመት በዛሬው ይቅርታ፣ በ2006 ዓመተ ምህረት በአውሮፓውያኑ አቆጣጠር የአሁኗ የላይቤሪያ ፕሬዝዳንት ኤለን ጆንሰን ሰርሊፍ የላይቤሪያ ፕሬዝዳንት ሆነው ቃለ መሃላ ፈጸሙ። ከአለማየሁ ፋንታ አደረች አራዳ ጋር ለትንሽ ጊዜ ልተዋቸው። እወድህ ካለፉኝ በጸብህ አትበይኝ ድንገት በራኳን ወዲያው ልትሰየኝ አፈክር ካለፉኝ በጥርስህ አትበይኝ ባለቀ ቀን ወዲያው ልትሰየኝ አደረች አራዳ አደረች አራዳ የኔ ብርድ ጋን የኔ ጽጌረዳ dirgh charada

يا بس كلها ما ወደ መሰነባበታችን፣ የተከበራችሁ አድማጮች። በነገራችን ላይ ሊግ ኦፍ ኔሽንስ በመባል የሚታወቀውና ብዙም ፋይዳ ሳይፈይድ የተበተነው የዓለም መንግስታት ህብረት የመጀመሪያ ጉባኤውን ያደረገው ልክ የዛሬ 94 ዓመት በዛሬዋ ዕለት ነበረ። ፕሮግራሙን የመሩልን ኃይሉ ታምራትና ዳንኤል ብራውን፣ የቴክኒክ መሐንዲሱ ቮይቴክ ዞርኒያክ እንደዚሁም በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም